ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ከሕግና ከሕገ መንግስታዊነት ያልወጣ ሀገሪቱን ያለመንግስት የማያስቀር ኮቪድ-19ን ለመከላከል ያለንን አቅምና እድል የማያበላሽ የህዝቡን ዴሞክራሲያዊ መብት ለጥቂቶች አሳልፎ የማይሰጥ መሆን እንዳለበት መንግስት ያምናል። የጠቅላይ ሚኒስትር አብይ አህመድን ድምፅ ነው የሰማችሁት። ዝርዝሩን የዕለቱ አብይ ርዕስ ይመለከተዋል። ግብጽ ኢትዮጵያ ላይ ያሰማችው ክስ መሰረተ ቢስ ነው ሲሉ የኢትዮጵያ ውጭ ጉዳይ ሚኒስቴር ቃል አቀባይ ለአሜሪካ ድምጽ ገለጡ። የዜና መጽሔት ትንታኔ ከሚያቀርብባቸው ዘገባዎች ውስጥ ነው። ሐሙስ ሚያዝያ 29 2012 ዓ ም ጤና ስጥልኝ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን። ሌሎች በርከት ያሉ ወቅታዊ ዘገባዎችና ቅንብሮችን ይዘን እንደ ወትሮው ሁሉ ከስቱዲዮ ውጭ ከየመኖሪያ ቤታችን ሆነን እያሰናዳን ከምናቀርባቸው ልዩ ልዩ ዝግጅቶች ጋር የምሽቱ አስተናጋጃችሁ አሉላ ከበደ ነኝ ከእለቱ ዜና አቅራቢ ቆንጅታየ ከቴክኒክ አቀናባሪያችን ብርሃን ኃይሉ ከዋና አዘጋጇ ትዝታ በላቸውና እንዲሁም ብያሉበት ሆነው የዕለቱን ዝግጅት ካሰናዱ ባልደረቦቻችንና ከተለያዩ የኢትዮጵያ ከተሞች ዘገባዎቻቸውን ያደረሱን ዘጋቢዎቻችን ጋር እስከ ምሽቱ አራት ሰዓት አብረናችሁ እንዘልቃለን። በቅድሚያ ግን የዕለቱን የዓለም ዜና ከቆንጅታየ ጤና ይስጥልኝ እንደምናመሻችሁ። ዜናዎቹን የማሰማችሁ ቆንጂታዬ ነኝ። በኢትዮጵያ የኮሮና ቫይረስ ተጠቂዎች ቁጥር ዛሬ በ25 ከፍ ብለዋል። ከጤና ሚኒስቴር በወጣው ዕለታዊ የስርጭቱ ይዞታ መረጃ መሰረት፣ በሀገሪቱ አሁን ያለው የተረጋገጠው የቫይረሱ ተጠቂ ቁጥር 187 ደርሷል። 1843 ሰዎች ላይ ዛሬ በተካሄደው ምርመራ ከተገኙት መካከል ሶስቱ የውጭ ሀገር ጉዞ ታሪክ ያላቸው ሌሎች ሶስት በቫይረሱ ከተያዘ ሰው ጋር ንክኪ የነበራቸው እንደሆኑ መግለጫው አመልክቷል። የተቀሩት አስራ ዘጠኙ ግን የጉዞ ታሪክም ይሁን ንክኪ ያልነበራቸው መሆናቸውን ነው የጠቁመው። የኢትዮጵያ የጤና ሚኒስቴርና የኢትዮጵያ የህብረተሰብ ጤና ኢንስቲትዩት የቫይረሱን ስርጭት መጨመር ተከትሎ ህዝቡ ማህበራዊ መራራቅን ፊትም በጭንብል መሸፈንና የእጆችን ንጽህና መጠበቅን የመሳሰሉ አስፈላጊ እርምጃዎችን ሳይዘናጋ ተግባራዊ እንዲያደርግ አሳስበዋል። ግብጽ ኢትዮጵያ ላይ ያሰማችው ክስ መሰረተ ቢስ ነው ሲሉ የኢትዮጵያ የውጭ ጉዳይ ሚኒስቴር ቃል አቀባይ ለቪኦኤ ገለጹ። የግብፅ የውጭ ጉዳይ ሚኒስትር ለተባበሩት መንግስታት ድርጅት የጸጥታ ጥበቃ ምክር ቤት ባስገቡት ያቤቱታ ደብዳቤ ኢትዮጵያ ታላቁ ህዳሴ ግድብን ከስምምነት በፊት ለመሙላት ማቀዷ ለአካባቢው ሰላምና ጸጥታ አደጋ አለው ብለዋል። ዓለም አቀፉ ማህበረሰብ እንዲያስቆማት ጠይቀዋል። በመጽሔት ክፍለ ጊዜ ዝርዝሩን የያዘ ዘገባ ይቀርባል። አድማጮች ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛ አገልግሎት ነው። የተባበሩት መንግስታት ድርጅት ከዓለም አቀፉ የኮሮና ቫይረስ ወረርሽኝ በተያያዘ ስራዎች እጅግ ደሃ ለሆኑ ሀገሮች መርጃ የሚውል የብዙ ቢሊዮን ዶላር ልገሳ ተማጸነ። ገንዘቡ ደካማ በሆኑ ሀገሮች የብዙ ሚሊዮን ዜጎችን ህይወት ለማትረፍ፣ የቫይረሱን መስፋፋት ለማቆም የምናውለው ነው ብሏል። የአለሙ ድርጅት እጅግ ደሃ የሁት የዓለም ሀገሮች የገዘፈ የቫይረሱ ተጠቂ ብዛት የሚያዩት ገና በቀጣዮቹ ከሶስት እስከ ስድስት ወራት ባለው ጊዜ ውስጥ፣ ይሁን እንጂ ከወዲሁ ህዝቦቻቸው ከስራ እየተፈናቀሉ ገቢያቸውንም እያጡ ነው ሲል የመንግስታቱ ድርጅት የሰብአዊ ረድኤት ቢሮ አሳስቧል። የምግብ አቅርቦት እየተመናመነ ልጆች ወቅታዊ የበሽታ መከላከያ ክትባቶችን ማግኘት አልቻሉም ሲልም አክሏል። ቀደም ሲል የመንግስታቱ ድርጅት የሁለት ቢሊዮን ዶላር እርዳታ መጠየቁ ሲታወስ፣ በዛሬ ተማጽኖ በጠቅላላው ስድስት ነጥብ ሰባት ቢሊዮን ዶላር እንደሚያስፈልገው ነው ያስታወቀው። በዛሬ ተማጽኖ እጅግ ተጋላጭ ባላቸው ሀገሮች ዝርዝር ጅቡቲን ጨምሮ ሰባት የአፍሪካ ሀገሮችን አክሏል። በአሁኑ ወቅት በኮሮና ቫይረስ በዓለም ዙሪያ የተጠቁት ሰዎች ቁጥር ከሶስት ነጥብ ስምንት ሚሊዮን ህይወታቸው ያለፈው ደግሞ ከ264ሺህ አልፏል። የመንግስታቱ ድርጅት የሰብአዊ ረድኤት ዋና ኃላፊ ማርክ ሎውኮክ እጅግ ደሃ የሆኑት በተለይም ሴቶች፣ ልጃገረዶችና ሌሎችም ተጋላጭ ማህበረሰቦችን አሁን ካረዳናቸው የዚያ መዘዝ ለቀጣዮቹ በርካታ ዓመታት ሁላችንንም ይጎዳናል ብለዋል። ለሁላችንም ጉዳቱ የከፋ ብዙ ወጪ የሚያስከትልም ይሆናል ሲሉ ነው ጨምረው ያሳሰቡት። በበርካታ ሀገሮች ባለስልጣናት የከፋውን የቫይረሱን ስርጭት ጊዜ አልፈነዋል በሚል ተስፋ ላለፉት በርካታ ሳምንታት ስራ ላይ ውለው የቆዩትን የቫይረሱን መዛመት መቆጣጠሪያ ጥብቅ እርምጃዎች ማንሳት ጀምረዋል። የጤና ጥበቃ ኤክስፐርቶች ግን እገዳዎቹን ተቻኩሎ ማንሳቱ የቫይረሱ ስርጭት ተመልሶ እንዲያንሰራራ ያደርጋል ብለው ያስጠነቅቃሉ። ደቡብ ኮሪያ ላለፉት ቀናት አንድም አዲስ የቫይረሱ ተያያዥ ያላገኘች ሲሆን ዛሬ ይፋ ባደረገችው አዲስ እርምጃ በሚቀጥለው ወር ትልቁ አየር መንገዷ ወደ ዩናይትድ ስቴትስ፣ ወደ አውሮፓና ወደ አንዳንድ የእስያ ሀገሮች በረራ እንደሚጀምር አስታውቃለች። የአውሮፓ መንግስታትና በዩናይትድ ስቴትስም የክፍለ ግዛት አስተዳደሮች አንዳንድ የንግድ ድርጅቶችን እየከፈቱ ናቸው። ሰዎች በጭንብል እስከተሸፈኑ ድረስ እና ማህበራዊ ርቀታቸውን እስከጠበቁ ድረስ ወደ ምግብ ቤቶችና መደብሮች እንዲሄዱ ፈቅደዋል። የጤና ባለስልጣናት ግን ህዝቡ ይህን እርምጃ የቫይረሱ አደጋ ተወገደ የሚል የተሳሳተ አስተሳሰብ ያደርጋል ብለው ስጋታቸውን ሲገልጹ ቆይተዋል። ለአምስት ሳምንታት እንቅስቃሴዎችን ዘግታ የከረመችው ቦትስዋናም ከነገ አርብ ጀምራ ቀስ በቀስ እንደምትከፍት ነው ያስታወቀችው። በሀገሪቱ በቫይረሱ መጠቃታቸው የተረጋገጠው ሰዎች 28 ሲሆኑ በበሽታው ምክንያት ሕይወቱ ያለፈው አንድ ሰው እንደሆነ ነው መንግስቱ ያስታወቀው። ምክትል ፕሬዚደንቱ ስለምበር ሶግዋኔ መንግስት ለወረርሽኙ እየሰጠ ያለውን ምላሽና የቫይረሱን ስርጭት አካሄድ በማገናዘብ ኢኮኖሚውንና ትምህርት ቤቶችን ለመክፈት ወስነናል ብለዋል። የቬኔዙዌላ ፕሬዚደንት ኒኮላስ ማዱሮ ከእሁዱ የጥቃት ሙከራ በተያያዘ ሽብርተኞች ሲሉ የገለጿቸውን አራት ተጨማሪ ሰዎች አስረናል ሲሉ አስታወቁ። ማዱሮ ከዚያ ቀደም ብለው መንግስቴን ለመገልበጥ የተደረገ ወረራ ተሳትፏል ያሉትን መሰረቱ ዩናይትድ ስቴትስ የሆነ የደህንነት ጥበቃ ድርጅት ባልደረባ ተላልፎ እንዲሰጥ መንግስታቸው እንደሚሞክር ተናግረዋል። ጆርዳን ጉዶሮ እሳቸውን ከስልጣን አውርዶ መንግስታቸውን ለማተራመስ ከሁለት የቀድሞ የዩናይትድ ስቴትስ ልዩ ኃይል ወታደሮች ጋር ሰርቻለሁ ብሎ በቪዲዮ የተቀረጸ በመሆኑ ከፍሎሪዳ ተላልፎ እንዲሰጠን መጠየቅ እንችላለን ነው ያሉት ማዱሮ። የዩናይትድ ስቴትስ ፕሬዝደንት ዶናልድ ትራምፕ ያለ ምክር ቤቱ ፈቃድ ኢራን ላይ በጦር ኃይል እርምጃ መውሰድ እንዲያቆሙ በምክር ቤቱ የተላለፈውን ውሳኔ በስልጣናቸው ሽረውታል። ስለምን ይህን እንዳደረጉ ፕሬዝደንቱ ባስተላለፉት መልእክት ይሄ እጅጉን ከስድብ የሚቆጠር ነው ብለዋል። የፕሬዝደንቱ ዩናይትድ ስቴትስን አጋሮቿንና ሸሪኮቿን ከጥቃት የመከላከል አቅም በጣሙን የሚጎዳ ነው ሲሉም አክለዋል። የዩናይትድ ስቴትስ ምክር ቤት ተወካዮች ውሳኔውን ድጋፍ ሰጥተው ያስተላለፉት በዩናይትድ ስቴትስና በኢራን መካከል ውጥረቱ እየተባባሰ በነበረበት ወቅት ጦርነት የማወጅ ስልጣን በኮንግረሱ እጅ ብቻ መያዙን ለማረጋገጥ እንፈልጋለን ብለው መሆኑ የሚታወስ ነው። ባለፈው ጥር ወር ፕሬዚደንት ትራምፕ ባዘዙት የአየር ጥቃት የኢራን ጄኔራል ካሲም ሱሌማኒ መገደላቸው ይታወሳል። ከቀናት ተከትሎ ኢራን ተወንጫፊ ሚሳይል ኢራቅ ውስጥ በሚገኝ የዩናይትድ ስቴትስ ኃይሎች ላይ ጥቃት ማድረሷና ከመቶ በላይ ወታደሮች የአንጎል ጉዳት እንደደረሰባቸው ይታወሳል። በዚህ ሳምንት የዩናይትድ ስቴትስ የጦር ኃይል ማዕከላዊ እዝ ለ29 ወታደሮች በግዳጅ ላይ ለተገደሉ ወይም ለቆሰሉ ወታደሮች የሚሰጠውን ፐርፕል ሃርት የተባለውን ሜዳሊያ መሸለሙን አስታውቋል። በመጨረሻም ለአምስት ወራት በፖለቲካ ጎራዎች ንትርክ የከረመችው ኢራቅ ዛሬ አዲሱን ጠቅላይ ሚኒስትሯን ቃለ መሀላ አስፈጽማለች። የቀድሞ የደህንነት ሹሙ ሙስጠፋ አልካዲሚ በአውሮፓውያን አቆጣጠር ከ2003 ዓመተ ምህረት ወዲህ ስድስተኛው ጠቅላይ ሚኒስትር መሆናቸው ነው። አድማጮች ለሰዓቱ ያለን ዜና በዚሁ አበቃ። ክፍለ ሰዓቱ የዓለም ዜና ቆንጅትን አመሰግናለሁ። ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። ሐሙስ ሚያዝያ 29 2012 ዓ ም የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። በዓለም ዜናዎች የጀምረው መደበኛ ፕሮግራማችን በ22 በ25 እና በ31 ሜትር ባንዶች በአጭር ሞገድ በአሃዱ ራዲዮ ኤፍ ኤም 94.3 እና እንዲሁም በናይል ሰዓት እስከ ምሽቱ አራት ሰዓት ይቀጥላል። ወደ ቀዳሚው የዕለቱ አቢር እስከ ማለፋችን በፊት ቆየት ብለው በሁለተኛው አጋማሽ ከሚሰሙ ቅንብሮች አንዱን እቅም ሻንበል አንድ ሰው ጎረቤትም ሊሆን ይችላል፣ እንደውም ምራቅ ያለ ቦታ ሊሆን ይችላል። ዘመዱን እንዳጁ ለመጎብኘት ወደ ግቢ ሲገባ ጤናሽ ጥልኝ፣ እዚህ ቤት አላችሁ ሆይ ብሎ ድምፅ ያሰማል። ከሩቅ አገር ከሆነ ደግሞ የሩቅ አገር እንግዳነን ያስገባል ሆይ ይላል። በዛን ሰዓት ተላላፊ በሽታ ቢኖር ወይም ሌላ ነገር ቢኖር ቀስ ብለው ወደዛ ይለፉ ብለው ይነግሯቸዋል። ዶክተር ተፈሪ አባተ አደም ይባላሉ። በዩናይት ስቴትሱ የየል ዩኒቨርሲቲ የሥነ ሰብ ተመራማሪ ናቸው። ዘመን የጠገቡ ቤት ያፈራቸው መላዎች አዲሱን ወረርሽኝ ለመመከት እንደምን ለጥቅም ሊውሉ ይችላሉ ሳይንስና ባህል የሚገናኙበት መስመር ይኖር ይሆን በሚሉ ጭብጦች ዙሪያ ላተኮረ ውይይት በባህልና ማህበረሰብ በሁለተኛው አጋማሽ ክፍለ ጊዜ ይመለሳሉ። ጠብቋቸው አድማጮች። አሁን በቀጥታ ወደ ቀዳሚ የዕለቱ አቢይ ርዕስ። ጠቅላይ ሚኒስትር አብይ አህመድ ከህግና ከህገ መንግስት ስርዓት ውጪ የመንግስት ስልጣን ለመጨበጥ የሚሞክሩ ያሏቸውን ኃይሎች በብርቱ አሳሰቡ። መንግስታቸው አገርንና ህዝብን ከጉዳት ለመጠበቅም ወሳኝ ያሉትን እርምጃ እንደሚወስድ በጥብቅ አስጠንቅቀዋል። መለስካቸው አመሃ ዝርዝሩን ይዟል። ጠቅላይ ሚኒስትሩ ዛሬ ረፋዱ ላይ ሳይታሰብ ነበረ ከጽህፈት ቤታቸው በኢትዮጵያ ቴሌቪዥን በወቅቱ የሀገሪቷን ገብጋቢ የፖለቲካ ጉዳይ ላይ መግለጫ የሰጡት ጠቅላይ ሚኒስትር አብይ በዚህ መግለጫቸው አበክረው ያወሱት ኮቪድ-19 ሌሎችን አያሌ ሀገራዊ ችግሮችን ጨምሮ የ2012 ሀገር አቀፍ ምርጫን እንዲተላለፍ ማድረጉ ያስከተለውን ፖለቲካዊ አጣብቅኝ እንዴት ማለፍ እንደሚቻለው ጠቅላይ ሚኒስትሩ የሚቀርቡት የመፍትሄ ሀሳቦች ሁሉ ሁሉንም የሚያረኩ ፍጹም እንደማይሆኑ አስገንዝበዋል። ይሁንና የመንግስታቸውን መፍትሄ ዓላማዎች በዝርዝር አስቀምጠዋል። ከሕግና ከህገ መንግስታዊነት ያልወጣ ሀገሪቱን ያለ መንግስት የማያስቀር በቀጣይ ምርጫውን የማድረጊያ ጊዜውን አጭርና ምቹ የሚያደርግ ኮቪድ አስራ ዘጠኝን ለመከላከል ያለንን አቅምና እድል የማያበላሽ የህዝቡን ዴሞክራሲያዊ መብት ለጥቂቶች አሳልፎ የማይሰጥ አካሄዱ ለወደፊቱ ሌሎች ችግሮችንም እንድንፈታ መንገድ የሚከፍት መሆን እንዳለበት መንግስት ያምናል። ከጥቂት ሳምንታት በፊት የኢትዮጵያ ብሔራዊ ምርጫ ቦርድ ኮቪድ-19 ባሳደረው ተጽዕኖ ምክንያት ቀደም ሲል ያወጣውን የምርጫ መርሃ ግብር የጊዜ ሰሌዳ ከሰረዘ በኋላ የፖለቲካ ትኩሳቱ ከፍ እያለ መጥተዋል። በተለይም በሀገሪቱ ፓርላማ ለተፈጠረው ፖለቲካዊ አጣብቅኝ መፍትሄ ለመስጠት ያካሄዳቸው ጉባኤዎችና ያሳለፋቸው ውሳኔዎችን ተከትሎ በየማዕዘኑ የሚሰጡት የፖለቲካ መግለጫዎችና የሚሰሙ ክርክሮች ወይንም አስተያየቶች የፖለቲካ ትኩሳቱን ልክና አቅጣጫዎች አሳይተዋል። ጠቅላይ ሚኒስትሩም እነዚህን ሁኔታዎች ካብራሩ በኋላ ነበረ ከህግና ከህገ መንግሥቱ ሥርዓት ውጪ ሊወሰዱ የሚታሰቡ እርምጃዎች ሁሉ መንግስታቸው እንደማይታገስ የገለጹት። የፌዴራል ህገ መንግስት በአንቀጽ አምሳ የፌዴራል መንግስት ስልጣንና ተግባር ሲዘረዝር ቁጥር አንድ አድርጎ ያስቀምጠው ህገ መንግስቱን የመጠበቅና የመከላከል ኃላፊነት ነው። ይህንን ኃላፊነት ለመወጣት አስፈላጊውን እርምጃ ለመውሰድ ዝግጁ ነን። ይህንን ማድረግ የማንደራደርበት ህገ መንግስታዊ ግዴታችን ነው። በህገ መንግስቱና በሕገ መንግስታዊ ስርአቱ ካልሆነ በስተቀር የጨረባ ምርጫ ለማድረግ መነሳት ሀገርንና ህዝብን ለከፋ አደጋ የሚዳርግ በመሆኑ መንግስት ሀገርንና የህዝብን ደህንነት ለመጠበቅ ሲል ወሳኝ እርምጃ ለመውሰድ ይገደዳል። ጠቅላይ ሚኒስትሩ ከዚህ በመለስ በሀገሪቱ ስልጣን ለመጨበጥ የሚፈልጉ የፖለቲካ ኃይሎች በሙሉ አሰራራቸው የሀገሪቱን ህጎች የተከተሉ መሆን እንዳለበት ከመግለጽ በተጨማሪም ሰብአዊነትንም ያማከለ እንዲሆን መክረዋል። ስልጣን የሚፈልጉ የፖለቲካ ኃይሎች የሀሳብ ክርክሮቻቸው ወጣቱንና እናቶችን በማይጎዳ መልኩ እንዲያደርጉት ይመከራሉ። ፖለቲከኞች ስልጣን እንዲይዙ ወጣቶች ማለቅ፣ እናቶች ማልቀስ፣ ቤቶች መፍረስ፣ ህዝቦች መፈናቀል የለባቸውም። የኢትዮጵያውያን ጫንካ ይህንን ከሚሸከምበት ደረጃ አልፏል። የኮሮና ቫይረስ ስጋት ተጋርጦብን፣ የሀገር ሉዓላዊነትና ደህንነት ለአደጋ ተጋልጦ ባለበት ጊዜ ስልጣንን ያለ ምርጫና ከህግ አግባብ ውጪ በውከትና በብጥብጥ ካልሰጣችሁኝ አገር አተራምሳለሁ የሚለው ማንኛውም ኃይል እንደማንታገስ ከወዲሁ በግልጽ ለመንገር እንፈልጋለን። ለዚህም በሁሉም ረገድ በቂ ዝግጅት ያለን መሆኑም እንዲታወቅ እንፈልጋለን። የሀገሪቱ ጠቅላይ ሚኒስትር አብይ በአሁኑ ወቅት ከሚሰነዘሩ የፖለቲካ መፍትሄ ሀሳቦች መካከል የሽግግር መንግስት መቋቋም አለበት ለሚሉት ወገኖች ግልጽ መልእክት ያስተላለፉ ይመስላል። የሽግግር መንግስት የሚለው ሀሳብ ከሕግ አንጻር ብቻ ሳይሆን ካለንበት ነባራዊ ሁኔታ በንድፈ ሀሳብም ሆነ ከሽግግር ተሞክሮ አንጻር ለኢትዮጵያ የሚሆንና የሚበጅ አይደለም። በተለይም የኮቪድ አስራ ዘጠኝ ስጋት ባለበት እና የቀጠናችን ሁኔታ ለሀገር ለዋላዊነት ስጋት በደቀነበት ወቅት የሽግግር መንግስት እንመሰረታለን ብሎ መቋጫ የሌለው ውይይት ይባል ድርድር መጀመር ኃላፊነት የጎደለው ተግባር ነው። ሕገ ወጥ ብቻ ሳይሆን አደገኛም ነው። ያለ ምርጫም ሆነ ሕገ መንግሥታዊ እውቅና በሌለው ሕገ ወጥ ምርጫ ስልጣን ለመያዝ የሚደረግ እንቅስቃሴ ፍጹም ተቀባይነት እንደሌለውም አስገንዝበዋል። ይህ ብቻ አይደለም። ከሁለት ዓመታት ወዲህ የተጀመረው ለውጥ አብዮት እንዳልሆነም አስገንዝበዋል። በዚህ አጋጣሚ በግልጽ መታወቅ ያለበት ነገር አለ። በኢትዮጵያ ያለው ለውጥ ሪፎርም እንጂ አብዮት አይደለም። ሕገ መንግሥት ቀይረን አዲስ ሕገ መንግሥታዊ ሥርዓት እየገነባን አይደለም። ገዢው ፓርቲም ታድሶና የህዝብ ተቀባይነቱን ጨምሮ ገና ጀንበሩ እየወጣ ያለ አዲስ ጉልበትና አቅም ያለው በቀጣዩም ምርጫ እጅግ ሰፊ የማሸነፍ ዕድል ያለው ፓርቲ እንጂ ተሰናባችና ጀንበሩ ያዘቀዘቀ ስብስብ አይደለም። የኮቪድ-19 ወረርሽኝን ተከትሎ ምርጫ ቦርድ የጊዜ ሰሌዳውን ከሰረዘ በኋላ ጎልተው ከሚሰሙ ሀሳቦች መካከል የሽግግር መንግስት መመስረትና በትግራይ ክልል ደግሞ ህወሀት የራሱን ምርጫ ለማካሄድ ይፋ መግለጫ መፍተቱ የሚታወስ ነው። መለስካቸው ካቸው አመሀ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። መለስካቸው ካቸው አመሃን ለዘገባው አመሰግናለሁ። ግብፅ ኢትዮጵያ ላይ ያሰማችው ክስ መሰረተ ቢስ ነው ሲሉ የኢትዮጵያ ውጭ ጉዳይ ሚኒስቴር ቃል አቀባይ ለአሜሪካ ድምፅ ገለጹ። የግብፅ የውጭ ጉዳይ ሚኒስቴር ለተባበሩት መንግስታት ድርጅት የጸጥታ ጥበቃ ምክር ቤት ባስገቡት የአቤቱታ ደብዳቤ ኢትዮጵያ ህዳሴ ግድብን ከስምምነት በፊት ለመሙላት ማቀዷ ለአካባቢው ሰላምና ጸጥታ አደጋ አለው ብለዋል። ዓለም አቀፉ ማህበረሰብ እንዲያስቆማትም ጠይቀዋል። ሰለሞን አባተ ዝርዝሩን ይዟል። ሶስቱ ሀገሮች ኢትዮጵያ፣ ሱዳንና ግብፅ ስምምነት ላይ ከመድረሳቸው በፊት ውሃውን ኢትዮጵያ በተናጠል መሙላቷ በግርጌ ሀገሮች ላይ የጎላ ጉዳት ያስከትላል። ሙሉ ህይወቱን አባይ ላይ ያደረገውን ከመቶ ሚሊዮን በላይ የሚሆን የግብጽን ህዝብ ህልውና አደጋ ላይ ይጥላል፣ መብቶቹንና ጥቅሞቹን ይጎዳል፣ ይላል የግብፅ የውጭ ጉዳይ ሚኒስትር ሳሚህ ሹሪ ለተባበሩት መንግስታት የጸጥታ ጥበቃ ምክር ቤት ፕሬዚደንት ስቬን ዮርገንሰን ባለፈው አርብ ሚያዝያ ሀያ ሶስት ሁለት ሺ አስራ ሁለት አመተ ምህረት ባስገቡት የአቤቱታ ደብዳቤ ደብዳቤው በማዕከልም ይህንን ኢትዮጵያ የፊታችን ሐምሌ ልትጀምረው ያቀደችውን ህዳሴ ግድብን የመሙላት እንቅስቃሴ ግብፅ ጨርሶ የምትታገሰው አይደለም ይላል። በአንድ በኩል በአባይ ውሃ ፍትሃዊና ሚዛናዊ አጠቃቀም ላይ ግብጽ በቀና አስተሳሰብ ስትጥር መቆየቷን፣ ግዙፍ ተለማጭነትን፣ እውነተኛ ቅን መንፈስና የፖለቲካ ቁርጠኛነትን ማሳየቷን የውጭ ጉዳይ ሚኒስትሩ ደብዳቤ ያትትና ኢትዮጵያም በግርጌ ሀገሮች ላይ ጉዳት ሳታደርስ ከታላቁ ህዳሴ ግድብ ኃይል እያመነጨች የልማት ግቦቿን ማረጋገጥ እንድትችል የሚቻላትን ሁሉ አድርጋለች ይላል። በሌላ በኩል ደግሞ ኢትዮጵያን በአደናቃፊነት ውዥንብር በመፍጠር ዓለም አቀፍ ግዴታዎቿንና ድንጋጌዎችን እንዲሁም የግርጌ ሀገሮችን መብት ባለማክበር ይከሳል። ደብዳቤው በ2008 ዓ.ም በኢትዮጵያ በሱዳንና በግብፅ መካከል ካርቱም ላይ የተፈረመውን የመርሆች ስምምነትም ጭምር መጣሷን በመጥቀስ የክሷን ይዘት አስፍታለች። ግብፅ የግብፅ አቤቱታ ኢትዮጵያ ግድቡን መሙላትን ጨምሮ በሦስቱ ሀገሮች መካከል ስምምነት ሳይደረስ አንዳችም ስራ እንዳታከናውን ዓለም አቀፉ ማህበረሰብ እንዲያስቆማት በዩናይትድ ስቴትስና በዓለም ባንክ የተዘጋጀውን የስምምነት ሰነድ እንድትቀበልም ግፊት እንዲያሳድርባት ይጠይቃል። ይህን የግብጽን ክስና አቤቱታ የኢትዮጵያ መንግስት እንዴት ይመለከተዋል? ምላሽስ በኦፊሴል ይሰጥ ይሆን? ወደ ውጭ ጉዳይ ሚኒስቴር ደውዬ የመስሪያ ቤቱን ተጠባባቂ ቃል አቀባይ አቶ አምሳሉ ትእዛዙን ጠይቄያለሁ። ግብጽ በጻፈችው ደብዳቤ ላይ የተቀመጡ ክሶች በሙሉ መሰረተ ቢስ ናቸው። በኢትዮጵያ እይታ ሲጀመር በየትኛውም መልኩ አሁን በሚሉት መልኩ የተደረሰ ስምምነት የለም። ከመጀመሪያውም ኢትዮጵያ ግድቡን ስትጀምር ግንባታውን እንዴት ማስኬድ እንዳለባት ያስቀመጠችው አካሄድ አለ። በተለይም ደግሞ በየትኛውም በተደረጉ ውይይቶች ግድቡ መሙላት ሳይጀመር ይቆያል የሚል አንዳችም የተደረሰ ስምምነትም የለም። መሰረታዊ ሲሆን ሀሳብ ነው የሚያነሱ ሲጀመር ኢትዮጵያ ሰነዱን ደርሷት በአግባቡ እያየችው እየተመለከተችው ያለው ለቀረበው ጥያቄ ምላሽ ትሰጥበታለች። በኢትዮጵያ እምነት ግን እንደዚህ አይነት ነገሮች በጸጥታው ምክር ቤትም ሆነ በሌላ አካል ሊፈቱ የሚችሉ አይደሉም የሚል እምነት ነው ያለን። ችግሩ ሊፈታ የሚችለው በሶስቱ ሀገሮች በሚደረግ ቀጥተኛ ውይይት ነው የሚል እምነት ነው ያለን። እስካሁን ድረስም አበረታች ውይይቶች ተገኝተዋል። ኢትዮጵያም በነበሩ ውይይቶች ኢኒሺቲቭን ከመውሰድ ጀምሮ ጉልህ ሚና የተጫወተችበት ሁኔታ ነው ያለው። የኢትዮጵያ አቋም ግልጽና ግልጽ ነው። በሶስቱ አገሮች በሚደረግ የግልጽና ቀጥታ ውይይት ብቻ ነው መፍትሄ ሊያገኝ የሚችል የሚል አቋም ነው ያለው። ከተጠባባቂ ቃል አቀባዩ ጋር ያደረጉት ሙሉ የቢ ላይቭ የቪዲዮ ቃል ምልልስ በፌስቡክ እና ሌሎችም ገጾቻችን ላይ ይሰፍራል። ተከታተሉት። ሰፋ ያለ ዘገባ ከሰሞኑ ይዤ መለሳለሁ። ሰሎሞን አባተ ነኝ ለአሜሪካ ድምፅ ዋሽንግተን። ኢትዮጵያ የኮሮና ቫይረስ ወደ ግዛቷ ከገባበት ካለፈው መጋቢት ወር አንስቶ በአንድ ቀን ከፍተኛ ቁጥር ያለው ለኮሮና ቫይረስ የተጋለጡ ሰዎች ሲዘገብ የመጀመሪያ የሆነውን ሀዝ ዛሬ ይፋ አድርጋለች። ባለፉት 24 ሰዓታት ውስጥ በተደረገ ምርመራ ለቫይረሱ መጋለጣቸው ከተገለጸው 29 ሰዎች ውስጥ 19ኙ የጉዞ ታሪክም ሆነ ለቫይረሱ ከተጋለጠ ሰው ጋር ንክኪ እንደሌላቸው የጤና ሚኒስትር ያወጣው መረጃ ያሳያል። የጤና ሚኒስትር የዕለቱን ሪፖርት ይፋ ካደረገ በኋላ ደግሞ የትግራይ ክልል አራት ሰዎች ለቫይረሱ መጋለጣቸውን በተናጠል አስታውቋል። የመናበብ ችግር ተፈጥሯል ያሉት የጤና ሚኒስትር የኮሚኒኬሽን ዲሬክተር ዶክተር ተገኔ ረጋሳ ከክልሉ ጋር እየተነጋገርን ነውም ብለዋል። ለቫይረሱ የተ ለተጋለጡ ሰዎች ቁጥር እየጨመረ መምጣት ምክንያቱ እየታየ ያለው መዘናጋት መሆኑንም ዶክተር ተገኔ ረጋሳ ለአሜሪካ ድምፅ አብራርተዋል። ከእስክንድር ፍሬው ጋር ያደረጉ ቃለምልልስ የሚጀምረውም ይህንኑ መዘናጋት ያሉትን ከሚያስረዱበት ነው። ምንድን ነው ምክንያቱ የሚለው ደግሞ ባለፈው ጊዜ የተለያዩ መግለጫዎችን ስንሰጥ እንደነበረው የመዘናጋት ውጤት ነው የሚል እይታ ነው ያለን እኛ መጀመሪያ አካባቢ ላይ ያው የሚዲያ ባለሙያዎች ሁላችሁም ሲሰሩ እንደነበረው ህብረተሰቡ የማንቃት ህብረተሰቡ ጥንቃቄ እንዲያደርግ ሰፊ ስራዎች ተሰርተዋል፣ በሚዲያም በሌላም ቻናል። ከዛ አንጻር የመደናገጡም ሁኔታ ነበረ። ከዛ ደግሞ የማረጋጋት እንዳይደናገጥ፣ ነገር ግን ከፍተኛ ጥንቃቄ እንዲያደርግ ህብረተሰቡ በተለያዩ ትምህርቶች፣ የተለያዩ የሚዲያ እና የኮሚኒኬሽን ስራዎች ተሰርተዋል። ነገር ግን በመሃል ላይ የሚወጡ የላቦራቶሪ ውጤቶች አነስተኛ የመሆን የሚያገግሙ ሰዎች ቁጥር ደግሞ ከፍተኛ የመሆን ጋር ተያይዞ መዘናጋቶች በመሃል ላይ ተፈጥረዋል። ከዛ ተነስተኛ ይሄ መዘናጋት በጣም አደገኛ እንደሆነ እና የሚያስፈራ ተደጋጋሚ መግለጫዎችን ስንሰጥና ማስተማር ጀምረ ነበረ። ይሄ ትናንትና እና ዛሬ የተገኘው ውጤትም የሚያሳየው የመደናገጥ የመዘናጋት ውጤት ነው የሚል እይታ ነው ያለን። አሁንም በፍጹም መዘናጋት አያስፈልግም። ይህ በአንድ ቀን የሀያ አራት ሰዓት የላብራቶሪ ምርመራ ውጤት ነው ይሄ የሚያሳየው። ሀያ አምስት ቀላል አይደለም። ከተዘናገን ደግሞ ከዚህ በላይም ሊመጣ ይችላል። እስቲ ወደ ቁጥር እንግባ። ዶክተር ተገኔ እንግዲህ ዛሬ ሀያ አምስት ሰዎች በአንድ ቀን በኮሮና ቫይረስ መያዛቸው መረጋገጡ ብቻ አይደለም። አስራ ዘጠኙ ከነዚህ ውስጥ የውጭ ሀገር የጉዞ ታሪክና ከበሽታው ከተያዘ ሰው ጋር ግንኙነት የሌላቸው ናቸው ይላል። ይሄ በራሱ በአንዳንድ ወገኖች ዘንድ ድንጋጤን ፈጥሯል። በማህበረሰቡ ውስጥ መሰራጨት ጀመረ ወይ? እስካሁን ስንሰማ የነበረው በአብዛኛው ከውጭ ሀገር ከመጡትና በማቆያ ውስጥ ከነበሩ ሰዎች መካከል የሚገኝ ወይም በቫይረሱ ከተያዘ ሰው ጋር ንክኪ ካላቸው ሰዎች ላይ የሚገኝ ነበራል። የዛሬ ግን አስራ ዘጠኙ ከሀያ አምስቱ የውጭ ሀገር ጉዞ ታሪክ እና በበሽታው ከተያዘ ሰው ጋር ግንኙነት የሌላቸው ናቸው ይላል እና ይሄ በተመለከተ የእናንተ ግምገማ ምንድን ነው? ዶክተር ተገኔ። አዎ የጉዞ ታሪክና ንክኪ የሌላቸው ጥሩ እየጨመረ መምጣቱ እውነት ነው። የዛሬው በአጠቃላይ እየተጣራ ነው ያለው። እያንዳንዱ ማጣራት ግን ስራዎች እየተሰሩ ነው ያሉት። እስካሁን ከተያዙት ብዙ ታሪክና ንክኬ የሌላቸውን ህሙማን ስናይ ከቁጥር አንጻር ሲግኒፍካንት ነው ባይባልም በጣም እንደሚያሳስብ በተለይ የዛሬው የሚደረገውን ማጣራት እንዳለ የሆነው እንደሚያሳስብ ነው የሚያሳየው። ስለዚህ ይሄ በሽታ ካልተቆጣጠር ነው ጥንቃቄዎች ካልተደረጉ፣ በጤና ሚኒስቴር፣ በጤና ባለሙያዎች፣ በመንግስት የተወሰኑ ውሳኔዎች ተግባራዊ ካልተደረጉ ወደ ኮሚኒቲው የማይገባበት ምንም ምክንያት የለም። ከተሰራ ግን ሁሉም ከእያንዳንዱ ከራሱ ጀምሮ ከቤቱ ጀምሮ ተግባራዊ ካደረገና ጥንቃቄ ካደረገ የበሽታው መከላከልና መቆጣጠር ይቻላል። አለበለዚያ ግን ወደ ኮሚኒቲ አልገባም የውጪ ጉዞ ታሪክ ያላቸው ብቻ ነው የሚበዛው ከነሱ ጋር ንክኪ ያላቸው ሰዎች ናቸው የሚበዛው ብለን እጃችንን አጣጥፈን ከተቀመጥን የሚደርሰው አደጋ የከፋ ሊሆን ይችላል። ስለዚህ ይሄ ዓለም ላይ ያለው ነባራዊ ሁኔታ የሚያሳየው አንድ አካባቢ ላይ ደርሶ ሌላኛው አካባቢ የማይደርስበት ምንም ምክንያት የለም። ስለዚህ መዘናጋት በፍጹም አያስፈልግም። ግን ዛሬ ላይ አስራ ዘጠኙ የውጭ ሀገር ጉዞ ታሪክና ከበሽታው ከተያዘው ጋር ግንኙነት የሌላቸው ይላል እሱ ገና እየተጣራ ነን ያሉ። ዶክተር ተገኔ አዎ፣ እስካሁን ባለው ሪፖርት እንዳወጣ ነው የጉዞ ታሪክ ክኪ የላቸው የሚል ሪፖርት ነው። የመጀመሪያ ሪፖርት የወጣው የሚያሳየው፣ ባለን አሰራር እና ፕሮቶኮል መሰረት ምንድን ነው የምናደርገው? እንደዛ ይነት ሪፖርቶች ያጋጥሙ እያንዳንዱን የአስራ ዘጠኙንም ሰዎች ለየብቻ የማጣራት ስራ ይሰራል። የመጀመሪያ ሪፖርት ያንን አሳይተዋል። ከዛ ምንድን ነው ምክንያቱ? የት አካባቢ ናቸው እነማን ናቸው ከዚህ በፊት የት አካባቢ ሄደዋል የመሳሰሉ ፕሮቶኮል ውስጥ ያሉ ያንን ጠብቀን የማጣራት ስራ እንሰራለን። ይሄ በአስራ ዘጠኙ ብቻ ላይ ሳይሆን ከዚህ በፊትም በዚህ አሰራር ነው የሚሰራው። ያንን ስራ ተጀምረዋል። እሱ እንዳለቀ የመጨረሻውን የማረጋገጥ ስራ እንደጨረስን እንገልጽ ይሆናል እንግዲህ ከአካባቢ አንጻርም የገለጻችሁት አለ? ዛሬ ከመያዛቸው ከተረጋገጠው በቫይረሱ ሀያ አምስት ሰዎች ከደቡብ ብሔር ብሔረሰቦችና ሕዝቦች ክልል ከአድያ እና ከንባታ ዞን ሁለት፣ ከኦሮሚያ ክልል ቦረና ለይቶ ማቆያ አዲስ አበባ ዙሪያ ከዛም አሉ። ነገር ግን አብዛኛዎቹ ከአዲስ አበባ ናቸው። ዶክተር ተገኔ ሀያ አንዱ ሀያ አንድ በአንድ ቀን በቫይረሱ የተያዙ ሀያ አንድ ሰዎች በአንድ ቀን ሪፖርት ሲደረግ የመጀመሪያው ነው። እና ምንድን ነው ይሄ ምክንያት ዋና ከተማዋ አዲስ አበባ ውስጥ ያውም በቫይረሱ ከተያዘ ሰው ጋር ንክኪ እንዳላቸው ያልተረጋገጠ ነገር እንደተጠበቀ ነው ብለውኛል። ያልተረጋገጠ ሀያ አንድ ሰዎች በአንድ ቀን ተገኝተዋል። እና ምንድን ነው መልእክቱ ለከተማዋ አዲስ አበባ? እንግዲህ የዋና ከተማችን ናት። ብዙ ሰፊ እንቅስቃሴ የሚደረግባት ከተማ ነው። የመጀመሪያ በኮሮና ቫይረስ ፖዚቲቭ ሆኖ የተገኘውም እንደምታስታውስ አዲስ አበባ ላይ ነው። አዲስ አበባን ከሌሎች ክልሎች የሚለዩዋት ብዙ ነገሮች አሉ። ፊ የህዝብ ብዛት፣ ሰፊ እንቅስቃሴዎች ንግድ የትራንስፖርቱን ሁኔታ ከውጭ ደግሞ ጋር ያለውን ትስስር አፍሪካ ህብረት እዚህ ነው ያለው ትስስር አላት መዲና ናት አዲስ አበባ ስለዚህ አዲስ አበባ ተጋላጭ እንደሆነች ምንም ጥርጣሬ የለውም ከሌላውም በበለጠ መልኩ ማለት ነው ከዚህ ጋር ተያይዘው አዲስ አበባ ላይ በዚህ መልኩ መከሰቱ ከነዚህና ከመሳሰሉት ጋር ሊያያዝ ይችላል ዋናው ነገር ግን ሁላችንም እንደምናየው ውጪ ላይም ስንዘዋወር እያየን እንዳለ ነው። በጣም ብዙ መዘናጋት አንዳንዱ ጋር የገጠሩ አካባቢ ተሽሎ ነው ያገኘ ነው ባለን መረጃ እና ባደረግነው ነው ጉብኝት እና ቅኝት መዘናጋት፣ አንድ ላይ መሰባሰብ፣ አካላዊ ርቀትን መራራቅን የምንለውን አለመጠበቅ ብዙ ቦታዎች ይታያሉ። ከዚህ በፊት በጥሩ ሁኔታ የተጀመሩ በመስሪያ ቤቶች በግል በመንግስት መስሪያ ቤቶች አካባቢ ንጽሕና አጠባበቅ፣ የውሃ አቅርቦት፣ የሳሙና አቅርቦት ጥሩ ነበረ። በመሀል ግን አሁን ላይ መዘናጋቶች መቀዛቀዝ ታይቷል። ይሄ ለእኛ ያሳስበናል፣ ሕዝቡንም ማሳሰብ አለበት። በጣም ትኩረት ልንሰጥ ይገባል። በመንግስት የተወሰኑ ውሳኔዎች የወጣውን የአስቸኳይ ጊዜ አዋጁ ማክበር በጣም አስፈላጊ ነው የሚሆነው ይሄ የጤና ጉዳይ ነው፣ የራሳችን ነው። ህብረተሰቡ በራሱ ንቁ ሆኖ ይሄንን ተግባራዊ ማድረግ እና ተግባራዊ በማያደርጉ ላይ ደግሞ ተጽዕኖ መፍጠር እና እርምጃ መውሰድ ይጠበቅበታል። ስለዚህ አዲስ አበባን በተለየ መልኩ ነው ማየት ያለብን። አሁን የደረሱበት አደገኛ ሁኔታ ውስጥ የገቡበት እና ከዛ መውጣት የተሳናቸው ከጋት የተነሳ ነው አብዛኛዎቻቸው ማለት ነው ዓለም ላይ። ስለዚህ ህዝባችንም የአዲስ አበባ ከተማ ነዋሪም ይሁን ሌላው መዘናጋት በጣም አደገኛ መሆኑን አውቆ በጣም ጥንቃቄ ማድረግ እና የሚወሰዱ ጥንቃቄ እርምጃዎችን በራሱ ላይ እና በቤተሰቡ እንዲሁም በአካባቢው ላይ መውሰድ ያስፈልጋል የሚል መልዕክት አለ። ኢትዮጵያ ዛሬ ሪፖርት ያደረገችው ሀያ ዘጠኝ ነው፣ ሀያ አምስት ነው ምክንያቱም የትግራይ ክልል አራት ሰዎች በለይቶ ማቆያ ያሉ በኮሮና ቫይረስ መያዛቸውን ሪፖርት አድርጓል እና ጤና ሚኒስቴር ይፋ ያደረገው ሀያ አምስት ነው። እዚህ ዝርዝሩ ላይ እንደማየው ደግሞ ከሀያ አምስቱ ሰዎች ከደቡብ፣ ከአዲስ አበባ እና ከኦሮሚያ መሆናቸውን ነው የሚያሳየው። እና እዚህ ላይ ለምን ሁለቱ አንድ ላይ አልተደመረም? የሀገር አቀፉ ጠዋት ላይ ሪፖርት የተደረገው እና ትግራይ ክልል ሪፖርት ያደረገው ዘግይቶ ነው። አንዳየው ኦንላይንም ማየት ይቻላል። ስለዚህ የጠዋት የወጣው የሀያ አምስቱ ላይ አልተካተተም። ትግራይ ክልል አሁን ላይ ሪፖርት ያደረገው ማለት ነው። ስለዚህ ኢትዮጵያ ሀያ አምስት ብቻ ነው ማለት አንችልም። የመናበብ ችግር ግን ተከስተዋል። እሱን ከክልሉ ጋር እየተነጋገርን ነበረ። ቅድምም መናበብ ያስፈልጋል። ለወደፊቱ በተናበበ መልኩ የሁሉም ክልሎች ትግራይን ጨምሮ እንደ ሀገር አቀፍ እንዲገለጽ እና ሰዓቱን ጠብቆ አንዳንድ ቦታ ላይ ለዚህ የሚዳርጉ ነገሮች ሊኖሩ ይችላሉ። ለምሳሌ የላብራቶሪ ውጤት ቶሎ ያለመድረስ አንዱ ምክንያት ሊሆን ይችላል። ከዚህ በኋላ ግን በተናበበ መልኩ በጋራ ሆነን እንደ ሀገር አቀፍ መገለጹ ጠቃሚ ስለሚሆን በዛ መልኩ ከክልሉም ጋር ተነጋግረናል። የዛሬው ግን የተፈጠረው የሀያ አምስቱ ጠዋት ላይ ነበረ፣ ረፋዱ ላይ የተገለጸው ይሄኛው ደግሞ ዘግይቶ ከሰዓት በኋላ ነው ሪፖርት የተደረገው። ከዚህ አንጻር የተፈጠረ ክፍተት ነው። ዶክተር ተገኔ ረጋሳ የኢትዮጵያ የጤና ሚኒስቴር የኮሚኒኬሽን ዳይሬክተር ስለሰጡኝ ማብራሪያ በአሜሪካ ድምጽ ሬዲዮ አድማጮች ስም በጣም አመሰግናለሁ። እኔም በጣም አመሰግናለሁ ለተሰጠኝ አድማጮች፣ እስክንድር ከኢትዮጵያ የጤና ሚኒስትር የኮሚኒኬሽን ጉዳዮች ዲሬክተር ዶክተር ተገኔ ረጋሳ ጋር ያደረገው ቃለ ምልልስ ሰፊ ነው። ተከታዩን በነገው ምሽት እናቀርባለን። ለአሁኑ ግን ዶክተር ተገኔ ረጋሳንና እስክንድርን አመሰግናለሁ። በትግራይ ክልል ለመጀመሪያ ጊዜ አራት ሰዎች ለኮሮና ቫይረስ መጋለጣቸው በምርመራ ተረጋገጠ። ሰዎቹ ከጅቡቲ ገብተው በአስገዳጅ ለይቶ ማቆያ ማዕከል የነበሩ መሆናቸውን የክልሉ ጤና ቢሮ አስታውቋል። ይህም አሃዝ የጤና ሚኒስቴር በዛሬው ዕለት ይፋ ካደረገው ሀያ አምስት ለቫይረሱ መጋለጣቸው የተረጋገጡ ሰዎች ተጨማሪ ነው። ሙልጌታ ጽሀ ተከታትሎታል። የትግራይ ክልል ጤና ቢሮ ኃላፊ ዶክተር ሀጎስ ጎደፋይ ለክልሉ ቴሌቪዥን ጣቢያ በዛሬው ዕለት ከቀትር በኋላ እንደተናገሩት በመቀሌ ከተማ በአስገዳጅ ለይቶ ማቆያ ማዕከል ተለይተው የነበሩ አራት ወንዶች በኮሮና ቫይረስ እንደተያያዙ አስታውቀዋል። በቫይረሱ የተያዙ ሰዎች ከጅቡቲ ወደ መቀሌ የመጡ መሆናቸው ተገልጿል። አንድ የ ሶስት ዓመት የከባድ መኪና አሽከርካሪ እንዲሁም የ28 ዓመት 25 ና 24 ዕድሜ ያላቸው ሶስት የአሽከርካሪ ረዳቶች ናቸው በቫይረሱ የተያዙት ተብሏል እስካሁን በትግራይ በስድስት መቶ ስምንት ሰዎች የኮሮና ቫይረስ ምርመራ ተካሂዷል ተብሏል ምርመራው ከተደረገላቸው ሁለት መቶ ስልሳ ስምንቱ ሰዎች ከጅቡቲ ወደ መቀሌ የመጡ ሆነው በዛሬ ሁለት አራቱ በቫይረሱ እንደተያዙ ተረጋግጧል ይህ የተገለጸው መረጃ የጤና ሚኒስቴር በዛሬ ሁለት በኢትዮጵያ ሀያ አምስት በቫይረሱ የተያዙ ሰዎች እንዳሉ ከገለጸው ሌላ ተጨማሪ ነው በዛሬ ሁለት አዲስ አበባ ከተማ ና እንዲሁም በኦሮሚያና ደቡብ ክልሎች ናቸው ቫይረሱ የተገኘባቸው ተ ተብሎ የተገለጸው በትግራይ ዛሬ ቫይረሱ የተገኘባቸው ተብለው የተገለጹ ሰዎች ሪፖርት ለምን ከጤና ሚኒስቴር እለታው ሪፖርት ተካቶ አልተገለጸም የሚል ከክልሉ ጤና ቢሮ አመራሮች መረጃ ለማግኘት በተደጋጋሚ ያደረግ ነው ጥረት አልተሳካም። ለአሜሪካ ድምፅ ሙልጌታ ጽብሃ መቀለም። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ በ22 በ25 እና በ31 ሜትር ባንዶች በአጭር ሞገድ በአሃዱ ራዲዮ ኤፍ ኤም 943 እና እንዲሁም በናይል ሰዓት በአማርኛ ቋንቋ የሚተላለፈውን ስርጭታችንን ነው። አስተናጋጃችሁ አሉላ ከበደ ነኝ። ሁለተኛውን አጋማሽ ስርጭታችንን ጀምረናል። አሁን ለዚህ ክፍል ቀዳሚ ለሆነው ዘገባ ወደ ደቡብ ኢትዮጵያ በደቡብ ክልል ደቡብ ኦሞ ዞን ዳሰነች ወረዳ በተቀሰቀሰ የኮሌራ ወረርሽኝ ከአርባ በላይ ሰዎች ሳይሞቱ እንዳልቀሩ የአካባቢው ነዋሪዎች ለአሜሪካ ድምፅ ገለጡ። አስፈላጊውን የጤና አገልግሎት ድጋፍ አላገኘንም የሚሉት የአካባቢው ነዋሪዎች ተጨማሪ አገር አቀፍ ወይም ዓለም አቀፍ ድጋፍ ካላገኙ በወረርሽኙ በርካታ ህዝብ ሊያልቅ ይችላል ሲሉ ስጋታቸውን ተናግረዋል። የክልሉ ጤና ቢሮ ኃላፊ አቶ አቅናው ካዛ በበኩላቸው የሕክምና እርዳታ ፍለጋ ወደ ጤና ተቋማት መጥተው ህይወታቸው ያለፉ ሰዎች አስራ አንድ መሆናቸውን ተናግረው በቤታቸው እያሉ በወረርሽኙ ሳቢያ ህይወታቸው ያለፉት ነዋሪዎች ቁጥር አስር መሆኑን መረዳት ችለናል ነው ያሉት። በሰው ህይወት ላይ ጉዳት ሳያደርስ መከላከል ያልተቻለው የጤናው አገልግሎት ዘርፍና አጠቃላይም የመንግስት ትኩረት የኮሮና ቫይረስን ወረርሽኝ በመከላከል ላይ በመሆኑና የወይጦ ወንዝ በመበከሉ ነው ይላሉ። የሐዋሳው ዘጋቢያችን ዮናታን ዘብዲዮስ ተጨማሪ ዝርዝር አለው። በደቡብ ኦሞ ዞን የዳስነች ወረዳ ነዋሪ አቶ ጆን ሎሜላ እንዳሉት በወረዳው በተከሰተ የኮሌራ ወረርሽኝ ከአርባ የሚበልጡ ሰዎች ህይወታቸው አልፏል። በሚገርም ፍጥነት ከመንደር ቀበሌ ወደ ቀበሌ እያዳረሰ ህዝቡን በጣም እያንገላታ ነው። ህዝቡ በጣም ከባድ አደጋ ላይ ነው አሁን ያለው ዛሬ ነን። እንደውም ከቀበሌ ነው የመጣው ድጋፍ ለመስጠት በወጣቶች ተወካክለን ሄደን ያለው ነገር ህዝቡን የተጎዳውን ሰው ከዛ ውስጥ ለማውጣት አንዳንድ ቦታ ለመኪና ለመግባት ማይመችም በጀልባ ነው። ጀልባ እጥረት አለ እዚህ አካባቢ እና የተወሰነ ሰዎችን አወጥተናል። አንዳንድ ቦታ ላይ መግባት አልቻለን። በካረንት በህይወታቸው ያለፈ ሰው ቁጥር ከዛ በላይም ሊሆን ይችላል ግን እሱ አሁን ብነግር የተረጋገጠ ቁጥር። ብዙ ሰው የሞተው የትኛው አካባቢ ነው? ብዙ ሰው የሞተው ሎጀሬ የሚባል ቀበሌና ቡቧ የሚባል ቀበሌ። ቡቧ ማለት ደረካ መሳይት በዛ በኬንያ ጠረፍ ላይ የሚገኝ ቀበሌ ነች ቡቧና። አቶ ባንተው ሰናበበ በበኩሉ በወረዳው በተለያዩ ቀበሌያት የኮሌራ ወረርሽኝ ተከስቶ በርካቶች በበሽታው የተያዙ መሆናቸውን ተናግሮ ለወረርሽኙ ትኩረት እንዳልተሰጠው ተናግሯል። እዚ አካባቢ ያሉ የህክምና ባለሙያዎች ነርሶች ብቻ ናቸው። በእነዚህ ነርሶች አቅም ይሄ ኮሌራ ሆነ በሽታ መቋቋም አልቻሉትም። የመንግስት ድጋፍ፣ የተለያዩ ተቋማትንም ድጋፍ ይፈልጋሉ። ግን ተቋማቱ መንግስትም ድጋፍ ያድረግ አደለም። ይህንን ጉዳይ መንግስት የሸፈን አለው ለህብረተሰቡ ማለት ነው። በአሁኑ ሰዓት የጤናም ባለሙያዎችም የተለያዩ እርዳታዎችም አልሚ ምግቦችም ካልደረሱ በዛ አካባቢ ያለው ጎሳ ሊጠፋ የሚችልበት ደረጃ ላይ ነው ያለ፣ በአሁኑ ሰዓት ማለት ነው። አርብቶ አደሮች ናቸው። ኮሞን ዛንስቶ እስከ ቱርካና ያለውን አካባቢ ላይ የሚኖሩ አርብቶ አደሮች ነው በሽታው ያጠቃያለው። ታማሚዎች ራሱ እስከ ህክምና ቦታ ወይም እስከ ጤና ድረስ ለመድረስ የሚያደርጉት ሂደት ላይ መንገድ ላይ ሁላ እየሞቱ ነው ያለው። የአካባቢው ጤና ባለሙያዎች ያለ በቂ የህክምና መሳሪያ ጥረት እያደረጉ ቢሆንም ከአቅማቸው በላይ ሆኗል ያሉት አስተያየት ሰጪዎች መንግስት በቂ የጤና ድጋፍ እያደረገ አለመሆኑን ገልጠው አገር አቀፍ ድጋፍ ከተቻለም የዓለም አቀፍ ድርጅቶች ጣልቃ ካልገቡ በስተቀር በርካታ ህዝብ በወረርሽኙ ሊያልቅ እንደምችል ጠቅመዋል። የክልሉ ጤና ቢሮ ኃላፊ አቶ አቅናው ካውዛ በበኩላቸው በዳስነች ወረዳ የኮሌራ ወረርሽኝ ከተከሰተ ሶስተኛ ሳምንት መግባቱን ተናግረው 786 ሰዎች በወረርሽኙ ታምመዋል ብለዋል። ለህክምና ወደ ጤና ተቋም መጥተው የሞቱ ሰዎች 11 መሆናቸውን ገልጠው በቤታቸው እያሉ በወረርሽኙ ህይወታቸው ያለፈባቸው ደግሞ አስር መሆናቸውን ለማወቅ ችለናል ብሏል። የወረርሽኙ መንስኤ የኦሞና የወይጦ ወንዝ መበከል መሆኑን ተናግሯል። ኮሌራ ሀምሳ ፐርሰንት ገዳይ ነው። በመሰረቱ ካልደረስክ ፈጥነህ ከመቶ ሰዎች አምሳው ወዲያውኑ መሞት የሚችል ነው። ስለዚህ ከዚህ ጋር ተያይዞ ያው መጨረሻ ሩደልፍ ጫፍ ላይ ነው። እንግዲህ ታስነች ወረዳ ያለችው ትንሽ ከበድ ያለ ነበር። አሁን ግን በጥሩ ደረጃ እየሰራን እንገኛለን። አቶ አቅናው፣ እንዴት ነው መከላከል ያልተቻለው ታዲያ? አንደኛ ልምድ አላችሁ እዚ አካባቢ ከታሳስ ወር ጀምሮ የኮሌራ ወረርሽኝ አለ። ሁለተኛ ነገር ደግሞ መንሰ ሚንድ በሁሉ ይታወቃል። የወይጦ ወንዝ የሚሆን የኦሞ ወንዝ እየተበከሉ ለዜጎች ሕይወት እልፈት ለኮሌራ ወረርሽኝ ምክንያት እንደሆነ ይታወቃል። እና ለምንድን ነው መከላከል አልተቻለው? ኮቪድ ቀላል ጫና አልፈጠረም ሁላችን ላይ ወደ ኮቪድ በማተኮር ሁሉም የጤና አገልግሎቱ ላይ የተወሰነ ቻሌንጅ ገጥሞናል። ጤና አገልግሎቱ ብታይ በጣም ፈተና ውስጥ ገብቶ አሁን እየተመለሰን ነው። እናቶች ነጻናት ላይ በሁሉም ላይ ይሄ ይሄ ምንም ማይካ- ወደዚህ ሁላችን ዳይቨርቲ አለ። ኮሌራ ላይ ውጤታማ የምትሆነው ውሃ አቅርቦት እና ሽንት ቤት ላይ መስራት ነው፣ መሰረታዊ ኢንተርቬንሽን ነው ይባለ እንግዲህ፣ እንደምትታቀው ያ ቀጠና ውሀ አጠር ነው፣ ርብቶ አደር ነው። ሚሽንት ቤት አጠቃቀሙ ባይሉም ገና ብዙ ስራ የሚፈልግ ነው። ውሃ አቅርቦቱም በቂ አይደለም። አጠቃላይ ውሃ አቅርቦት ለዛ ኮሚኒቲ በቂ መጠን ላይ ወሰደ። ህይወታቸውም በደንብ ዲፔንደንት የሆነው አንዱ ወይጦ ወንዝ ነው፣ በዚህ በምስራቅ በኩል በሚራብ በኩል ደግሞ ኦሞ ወንዝ ነው። ሁለቱ ወንዞች ነው፣ ደቡብ ኦሞን አካሎ የሚይዘውም ነው። ትልቁ ቻለንጁ ከሰሜን ከሰሜናዊ ወደ ደቡባዊ ውሃው የሚከሰው አቅጣጫ ላይ ከአናቱ እየተበከለ ስለሚሄድ አንዱ ውሃው የተበከለ ነው። እንግዲህ ያንን ኦሞ ወንዝ በጣም ግዙፍ ወንዝ ነው። ምንም ትሪት አድርገን ትችለው አይደለም፣ ድጋፍ የተደረገ አይደለም የሚል ቅሬታ ይቀርባል። የክልሉ መንግስትም ሆነ የዞን የጤናው ዘርፍ ድጋፍ ዝቅተኛ ነው ብለው ቅሬታ ወይም ወቀሳ እየቀረባቸው ይገኛልና ስለዚህ ምንድን ነው የሚሉት? አቶ ዋቅናው መረጃው በተገኘ ፍጥነት ለመደጋገፍ የሞከር ነው ያው ልምዱም ስላለ እኛንም እየፈተነን ያለ ግን መረጃውን ካገኘን ጊዜ ጀምሮ ጥፍር ብርብ እያደረገን ያለ። በደቡብ ኦሞ ዞን በሚገኙ በሰላማጎ፣ በበና ጸማይ፣ በማልና ሀመር ወረዳዎች የኮሌራ ወረርሽኝ ተከስቶ ሁለት ሺህ ሁለት መቶ የሚደርሱ አርብቶና አርሶ አደሮች መታመማቸው አይዘነጋም። በዳስነች ወረዳ ደግሞ የኮሌራ ወረርሽኝ ሲከሰት ለሁለተኛ ጊዜ ነው። ለአሜሪካ ድምፅ ራዲዮ ዮናታን ዘብዴዎስ ሐዋሳ። ዮናታን ዘብድዮስን ለዘገባው አመሰግናለሁ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ በ22 በ25ና በ31 ሜትር ባንዶች በአጭር ሞገድ በአህዱ ራዲዮ ኤፍኤም 94.3 እና እንዲሁም በናይል ሳት በአማርኛ ቋንቋ የሚተላለፈው ስርጭታችን ነው። ወደ ዓለም አቀፍ ዘገባ ነው የምናልፈው። የአፍሪካ ሀገሮች የኮሮና ቫይረስ ወረርሽኝን መዛመት ለመከላከል በያዙት ጥረት የዩናይትድ ስቴትስን ያህል የረዳቸው የለም ሲሉ አንድ የዩናይትድ ስቴትስ የአፍሪካ ጉዳዮች ከፍተኛ ዲፕሎማት ተናገሩ። ዩናይትድ ስቴትስ ለዓለም አቀፉ የጤና ድርጅት ደብልዎች የምታዋጣውን ገንዘብ ያገደች ቢሆንም የአፍሪቃ ሀገሮች ወረርሽኙን ለመከላከል በሚያደርጉት ጥረት ግን ወሳኝ ሚና መጫወቷን ቀጥላለች ሲሉ አምባሳደር ቲቦርናዥ የተናገሩትን ጠቅሳ የአሜሪካ ድምጽ አኒታ ፓውል ከጆሃንስበርግ ያጠናቀረችውን ዘገባ ዝርዝር አዳነች ፍሳሀየ ይዛ ቀርባለች። ዩናይትድ ስቴትስ ለሃያ ዓመታት ያህል የጤና ሰራተኞችን በማሰልጠን የጤና ጥበቃ ስርዓታቸውን በመገንባት ተግባርና ከዛም በላይ የአፍሪቃ ሀገሮችን ረድታለች ብለዋል ቲቦርናዥ። በአሁኑ ወቅት ይህ ስራ በዩናይትድ ስቴትስ ከ7 ሺህ በላይ ህይወት ባጠፋ አፍሪቃ ውስጥ ደግሞ እስካሁን ባለው ጊዜ አንድ ሺህ የሚሆኑ ሰዎችን በገደለው ቫይረስ እየተፈተነ ነው። በዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር የአፍሪቃ ክፍል ረዳት ሚኒስትር የሆኑት ቲቦርናዥ ትላንት በአፍሪቃ ዙሪያ ካሉት ጋዜጠኞች ጋር በስልክ ተነጋግረዋል። ቲቦርናዥ አክቹዋሊቲ ር ባይ ፋር ላርጀስት ዶነር ኔሽን ፍሪካ ር ኢምፓክት ስ ፌልት ስ ቦርድ ለአፍሪቃ ከማናቸውም የበዛ ረድኤት የምንሰጠው እኛ ነን። በመላ አፍሪቃ የሚንጸባረቅ ነገር ነው። አሁን በኮቪድ-19 ከኛ የበለጠ የምትረዳ ሀገር የለችም። ዩናይትድ ስቴትስ በዓለም ደረጃ ቫይረሱን ለመታገል ከመደበችው 780 ሚሊዮን ዶላር ወደ 250 ሚሊዮን ዶላር የሚሆነው በአፍሪቃ ላይ የሚውል ነው በማለት ቲቦርናዥ አስረድተዋል። ነገር ግን ዩናይትድ ስቴትስ ኮሮና ቫይረስን በመታገል ላይ ላለው የዓለም የጤና ድርጅት የምታዋጣውን ገንዘብ እንደምታግድ በቅርቡ አስታውቃለች። ታዲያ ይህ እርስዎ ከሚሉት ጋር እንዴት ይጣጣማል ሲል አንድ ጋዜጠኛ ጥያቄ ያቀረበ የዓለም የጤና ድርጅት ኃላፊ ዶክተር ቴድሮስ አድሃኖም የዩናይትድ ስቴትስ ውሳኔ አሳዛኝ ነው ብለውታል። ውሳኔውን የሚነቅፉ ሰዎች ደግሞ በዓለም ደረጃ ለማስቀረት ይቻል የነበረውን ሞት ያስከትላል በማለት ስጋታቸውን ገልጸዋል። ቲቦርናዥ በበኩላቸው ከ60 እስከ 90 ቀናት ባሉት ጊዜያት ውስጥ የዓለም የጤናው ድርጅት ለአስቸኳዩ የኮቪድ-19 ሁኔታ የሚሰጠውን ምላሽ እየገመገምን ነው። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማይክ ፖምፔዮ የዓለም የጤና ድርጅት ተልእኮ በዓለም ደረጃ የቫይረሱን መዛመት መከላከል ነው፣ ነገር ግን አላደረገውም ብለዋል። ይህም የመጀመሪያው የስኬት ጉድለት አይደለም። ለዓለም አቀፉ የገንዘብ ድርጅት ከማናቸውም የበዛ ገንዘብ ስናዋጣ ቆይተናል። ከግብር ከፋዮች የሚገኘው ከ400 እስከ 500 ሚሊዮን ዶላር የሚሆነው ገንዘብ እንዴት እጥቅም ላይ እንደዋለ የመከታተል ኃላፊነት አለብን። ስለሆነም ትክክለኛው አገላለጽ መዋጫውን ማቋረጥ ሳይሆን በግምገማው ሂደት ወቅት መዋጫውን ማቆየት ነው ብለዋል። የአፍሪቃ ጉዳይ ከፍተኛው ባለስልጣን ባለሥልጣኑ አያይዘውም ዩናይትድ ስቴትስ ለአፍሪቃ የላከችውን ወይም ለመላክ ያቀደችውን ለመተንፈስ የሚረዱ መሳሪያዎችም ጭምር ምን ያህል እንደሆነ ለመግለጽ እንደማይችሉ ተናግረዋል። ደቡብ አፍሪቃ ከአህጉሪቱ የበዙ የኮሮና ቫይረስ በሽተኞች እንዳሉ ታውቋል። በሀገሪቱ ስለ ኮቪድ-19 የሚያማክረውን ኮሚቴ የሚመሩት ፕሮፌሰር ሳሊም አብዱል ካሪም ወረርሽኙን ለመቋቋም የቻሉት የአፍሪቃ ሀገሮች ለዓለም ማህበረሰብ ሊያጋሩት የሚችሉ ብዙ ነገር አለ ብለዋል። አንድ ብዙ የተማርንበት ነገር ቢኖር መረጃን በፍጥነት የመለዋወጥ ጉዳይ ነው። ይህም ኦፊሴላዊ እና ኦፊሴላዊ ባልሆነ መንገድ ማስተላለፍ ይቻላል። በአማካሪው ኮሚቴ ውስጥ ያለነው ሰዎች አብዛኞቻችን ኤችአይቪን የመሳሰሉት ተላላፊ በሽታዎች ምሁራን በመሆናችን ልምዳችንን እናካፍላለን፣ ሌላው እንዲማርበትም ክፍት እናደርጋለን ይላሉ አብዱልካሪም። ቲቦርናጅ ታዲያ ዩናይትድ ስቴትስ የአፍሪቃ ጠበብት የሚሉትን በጥሞና እያዳመጠች ነው ብለዋል። ከየትም ለሚመጣ የዕውቀት ጥበብ ዕውቅና እንሰጣለን የሚገጥሟቸውን የወረርሽኝ ክስተቶችን ለመቋቋም በሚያደርጓቸው ጥረቶች ምክንያት ብዙ እውቀት ያካበቱ የአፍሪቃ ሀገሮች እንዳሉ እናውቃለን። ሁላችንም ከእያንዳንዳችን የምንማረው ነገር አለ በማለት ቲቦርናዥ አስገንዝበዋል። ፕሮፌሰር አብዱል ካሪም በበኩላቸው ደግሞ አፍሪካ ከሌሎቹ ቫይረሱ የተዛመተባቸው የዓለም ክፍሎች የምትለይበት ነገር ስለሌለ ኮሮና ቫይረስ እየመጣባት መሆኑን መገንዘብ ያስፈልጋል በማለት አስጠ ዜናዎችን፣ አመሰግናለሁ ለዘገባዋ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ በ22፣ 25 እና በ31 ሜትር ባንዶች በአጭር ሞገድ በአህዱ ራዲዮ ኤፍኤም 943 እና እንዲሁም በናይል ሰዓት በአማርኛ ቋንቋ የሚተላለፈውን ስርጭታችንን ነው። ስርጭታችን እስከ ምሽቷ አራት ሰዓት ይቀጥላል። አሁን ሳምንታዊው ባህልና ማህበረሰብ ዘመን የጠገቡ ቤት ያፈራቸው መላዎች አዲስ ወረርሽኝ ለመመከት እንደምን ለጥቅም ሊውሉ ይችላሉ? ሳይንስና ባህል የሚገናኙበት መስመር ይኖር ይሆን? የውይይታችን መነሻ ጭብጦች ናቸው። እስካሁን ፈዋሽ መድኃኒትም ሆነ የመከላከያ ክትባት ላልተገኘለት ወረርሽኝ ቀድሞ መሰል ወረርሽኞች በተቀሰቀሱ ጊዜ የበሽታውን መዛመት ለመመከት ለጥቅም የዋሉ ዘዴዎች ዛሬ የሚጠኑበትንና መልሰውም ለጥቅም የሚውሉበትን ብልሃት እንመርምር ከሚሉ ባለሙያ ጋር የተደረገ ቆይታ ሁለተኛ ክፍል ነው። ባህልና ማህበረሰብ ለምሽቱ ይዞ የቀረበው ዶክተር ተፈሪ አባተ አደም በዩናይት ስቴትሱ የየል ዩኒቨርሲቲ የሥነሰብ ተመራማሪ ናቸው። የምሽቱም ውይይታችን ሳምንት እልባት ካደረግንበት ጭብጥ ይንደረደራል። ዶክተር ተፈሪ የዚህን ወረርሽኝ መዛመት ለመከላከል በተለይም አንድ ሰው ለቫይረሱ ተጋልጦ በተገኘ ጊዜ እንዲወሰዱ የሚመከሩት የዛሬ መላዎች አንዳንዶቹ ከዚህ ቀደም ማህበረሰቦች ለወረርሽኝ በተጋለጡባቸውና ጉዳትም አድርሰውባቸው ባለፉ ከእልቂቱም ለመዳን ብርቱ ትንቅንቅ ባደረጉባቸው አጋጣሚዎች ወቅት ተግባር ላይ የዋሏቸውን ጥረቶች መለስ ብለን ብንመለከት በተለይም በገጠሩ አካባቢ ምናልባትም አሁንም ድረስ የሚታወቁ እንዲህ እንደ ዛሬው ያለ ፈተና ሲገጥም ለጥቅም ሊውሉ የሚችሉበት መንገድ ዛሬ እንዲወሰዱ ከሚፈለጉት እርምጃዎች ጋር የሚዛመዱ በጥናት የተመለከቷቸው ይኖሩ ይሆን? በጣም በጣም ብዙ ነገሮች እንደውም የኛ ህብረተሰብ ለጤና ከፍተኛ ትኩረት የሚሰጠው ነው፣ ይጠነቀቃል። እንደ እንደ ዘወትር እንወስደዋለን እንጂ አሁን እናንተም ፕሮግራማቸውን ስጀምሩ የምትሏትን አንድ ቃል ብትወስድ ጤና ይስጥልኝ ብለን ነው የምንጀምረው። ጤና ይስጥልኝ የሚለው ጤና ምን ያክል ወሳኝ እንደሆነ እና በአገር ቤት ይህን በተለይ በአማርኛ ተናጋሪው እንዴት እንደሚጠቀሙበት ብታይ አንድ ሰው ጎረቤትም ሊሆን ይችላል። እንደው ምራቅ ያለ ቦታ ሊሆን ይችላል። የዘመዱን የወዳጁን ግቢ ለመጎብኘት ወደ ግቢ ሲገባ ጤናሽ ጥልኝ እዚህ ቤት አላችሁ ሆይ ብሎ ድምፅ ያሰማል። ያን ያሰማና ከሩቅ ሀገር ከሆነ ደግሞ የሩቅ ሀገር እንግዳነን ያስገባል። ሆይ ይላል። በዛን ሰዓት ተላላፊ በሽታ ቢኖር ወይም ሌላ ነገር ቢኖር፣ ቀስ ብለው ወደዛ ይለፉ ብለው ይነግሯቸዋል። ከዛ ይጀምራል። ራሱ እንደው ለጤና ያለን ጥንቃቄ እንግዲህ፣ በተለይ በእኛ ሀገር ሁኔታ አንድ ሰው ከሌላ ቦታ ሲንቀሳቀስ አካባቢውን በስም ያውቀዋል። ልክ ይሄ ምንድነው ካርታ ባይኖረንም ከዚህ ሀገር ቀጥሎ እንደዚህ የሚባል ሀገር አለ፣ ከዚህ መንደር ቀጥሎ ይህ መንደር አለ ብሎ ያውቀዋል አስቀድሞ። እና ሲዘጋጅ ራሱ ይጠይቃል እዚህ የሀገር አማን ነው ወይ የሀገር ሰላም ነው ወይ የሚለውን ነገር ሲዘጋጅ ራሱ አዎ፣ ልክ እንደው ካርታይቶ አንድ ሰው አስምሮ በዚህ ብዬ በዚህ አድርጌ ጉዞዬን አረጋለሁ እንደሚለው አገሮችን በስም ጠቅሶ ስለ ሁኔታው ጠይቆ ይህን ሀገር አሁን ለማለፍ ወቅቱ ደህና ነው ወይ ወባ የሚነሳበት ነው ወይ ማጅራት ገትር ያለበት ነው ሞኝ ባገኘ እነዚህ ሁሉ እንግዲህ ተላላፊ በሽታ ናቸው። ሞይ ባገኝ ያለበት ወይ እንደዚህ ብሎ ጠይቆ አገሯ ማን ነው ሰላም ነው ሲሉት፣ ነው ካልሆነ መንገዱንም መቀየር ሊኖርበት ይችላል እና ብዙ ጥንቃቄዎች ያደርጋሉ። እንደው ዝም ብሎ ከሀገር ሀገር ሰው አይሄድም። እንደውም ራቅ ባለው ዘመን ካየህ ደግሞ አንድ ሰው ሩቅ ሀገር ሂዶ ወደ ቤቱ ሲመለስ የሚያደርጋቸው ጥንቃቄዎች አሉ። የሲራራ ነጋዴ ከሆነ ወይም ወታደርም ሊሆን ይችላል ለዘመቻ በወራት የሚቆጠሩ ከቤቱ ወጥቶ የኖረ ሲመለስ ከባለቤቱም ጋር ከልጆቹም ጋር ዘሎ አይገናኝም። የራሱ ሂደት አለው። ጥንቃቄ ያደርጋሉ። እና እንደው አዲስ ነገር አይደለም ማለት ፈልገን ይሄንን። መልካም፣ እስኪ ይሄን ገፋ አድርገን እንመልከት። ዶክተር ተፈሪ እርስዎ አንዳንድ ጥናቶችም ያደረጉበት በአንዳንድ አካባቢዎች የሚዘወትሩ ምናልባትም ዛሬ ድረስ ይኖሩ እንደሆነ አላውቅም፣ ወረርሽኝ በገባ ጊዜ የቤተሰብ አባል ይሁን ጎረቤት ይሁን ለዛ ሰው መስጠት ያለባቸውን ክብካቤ ሳያቋርጡ ነገር ግን በሽታ እንዳይዛመት ለራሳቸውም ሆነ ለአቅራቢያው ላለ ወይም ለቤተሰብ አባላቱ እንዳይጋለጡ የሚያደርጓቸው ጥንቃቄዎች ምናልባት ለዛሬዎቹ መላዎች የሚፈነጥቁት ከሆነ በዚህ ሰዓት የሚከታተሉ አድማጮቻችንም እርስ በርስ እንዲነጋገሩበት እንዲወያዩበት ጭምር የማይቻል አቀበት መስሎ የሚታየን የጥንቃቄ እርምጃ ምናልባት ባህል ውስጥም መሰረት ይኖረው ከሆነ እስኪ ያጫውቱን፣ ጥሩ ነው። እዚህም አሁን አንዳንድ ጓደኞቼ ጋር ስደውል ስለ ሀገራችን፣ ቤተሰቦቻችን እንዴት ሊሆኑ ነው የሚለውን ስናነሳ ደጋግመው ያነሱልኛል። እና እውነት ነው፣ ያሳስባል። በተለይ ይሄ ወረርሽኝ ክፋቱ በዚህ ሀገር ያለውን ያስከተለውን የጤና ኢኮኖሚ ቀውስ ስናይ ልክ ነው፣ ያሳስባል። ሆኖም ግን መነሻ የሚሆኑ ነገሮች አሉ። አገራችን ውስጥ ቀጥታ ወደ በሽታው ከመግባታችን በፊት እንግዲህ አገር ይሸበራል አይደል? እንደዚህ ሲሆን አገር ሲሸበር ምንድን ነው ሽማግሌ የሚመክረው? አንድ ብሂላችን፣ ከሮጠ የቆመ ይሻላል፣ ከቆመ ደግሞ የተቀመጠ፣ ከተቀመጠ ደግሞ የተኛ ይላሉ። ይሄ ማለት እንግዲህ ባለህበት እርጋ፣ ቀስ ብለህ አስተውል፣ በላይ የመጣ ነው እና ለማሳለፍ ሞክር የሚል አባባል ነው። ይሄ እንግዲህ በሀገር ሲረበሽ፣ በሀገሩ በትልቁ የሚታይ ክስተት ከሆነ ነው። በአንድ ግቢ ደግሞ ቢከሰት እንግዲህ በሽታ እዚህም አሁን እንዳየነው እንደምንሰማው እንደዚህ ትልቅ ነገር እንኳን መጀመሪያ አንድ አካባቢ ነው የተከሰተው፣ ከዛ እየተስፋፋ ነው የሄደው። እኛም ሀገር አሁን አንድ ግቢ ውስጥ አንድ ልጅ ቢታመም ወይም አንድ ሰው ቢታመም፣ መጀመሪያ ስለ በሽታው የሚያውቁትን በመመካከል ይጀምራሉ። እዛው በቤተሰብ ደረጃ ሊሆን ይችላል፣ ጎረቤትም ጭምር ቡና ሲጠጣ እንዴት ነው የሚያደርገው ይሄ በሽታ ምን ይሆን ይባላል። ብዙ ጊዜ እንግዲህ ሰው ታሞ ይድናል። መችም ግን እንደዚህ አይነት ተላላፊ ከሆነ ደግሞ ያ ሰው ከመዳኑ በፊት እንደ መዳን ካለ በኋላም ሊሆን ይችላል ሌላ ሰው መልሶ ይታመማል። ልክ የዛን ጊዜ እረ ይሄ ነገር አሁን ወሎ አካባቢ እንደው እንደ ቀበሌኛ ለመጠቀም እዙርት ይላሉ። እንደ እዙርት ሆነ መሰለኝ ይሄ በሽታ ይላሉ እና እንግዲህ ተዘዋዋሪ ነው መሰለኝ፣ ተዘዋዋሪ ተላላፊ የሚለውን ነው እንግዲህ። በዛ ግንዛቤ ካየው በሽታውን ነው ልክ ሰውነት ይሰጡታል። የራሱ በሽታው ከሰው ሰው የሚተላለፍ አይነት ሆነ ማለት ነው እና እንደዛ ነው ብለው ከጠረጠሩ ወደ አሁኑ ማድረግ ያለባቸውን ነገር ማድረግ ይጀምራሉ። ለምሳሌ ታማሚውን ቤት ውስጥ እንደተኛ መጋረጃ መጋረድ ሊሆን ይችላል። በቃ ያላቸውን ጋቢም ሆነ ከላይ የተገኘውን ነገር በሽተኛ የተኛበት ቦታ ከጫፍ እስከ ጫፍ ይጋረዳል እና አሁን ያን ስታይ ሆን አንዳንዴ እንደውም እዚህ አሁን የኮቪድ ታማሚዎችን በተለይ ትሪያዥ ሲያደርጉ ካየ ትልቅ አንሶላ ይዘው ነው ከዛና ከዚህ የሚያሳልፏቸው እና ያ መጋረጃ ያስታውሰኛል። ያ መጋረጃ ምናልባት በሽተኛውን ባይረዳው ወደ ውጭ የመተላለፉን የትንፋሽ ቁጥጥርን ሊረዳ ይችል ይሆናል። ምንም እንኳን በዚህ በኩል ጥናት የተደረገ ባላውቅም፣ እና ከውጭ ሰው ሲመጣ አሁን ቆም ብሎ እንዴት ነው ታማሚውን በስም ጠርቶ እንዴት አደረ፣ እንዴት ዋለ፣ እንዴት ዋለች፣ እንዴት አደረች ሲል በሽተኛው መናገር ከቻለ ቀና ብለው ባሉበት፣ ግን ሳይተያዩ ትንፋሽም እንደተገደበው ነው ማለት ነው። እንደዚህ ነኝ፣ ዛሬ እንዲህ ይሰማኛል የሚለውን እንትን ይላሉ። ያን መረጃ አሁንም ይለዋወጣሉ። ከዛም አልፎ ደግሞ በሽታው ከቀጠለ የቤተሰቡ አባላት ጋር ተላለፈ፣ ለብቻ ወጣ ያለች ቦታ መርጠው ለጊዜያዊ ማስታመሚያ ቦታ ለይቶ ለማቆየት ቤት ይሰራሉ። ወሎ ውስጥ ቀሳ ይሏታል ያችን ቤት። ትልቅ ቋንቋ ነው፣ የአካባቢ አነጋገር ነው። አዎ፣ ከላይ ቀሳ ወጣ ከተባለ እንግዲህ ቀጥሎ መንደሩ በሙሉ ነው የሚጠነቀቀው በቀሳው በኩል አትለፉ ይባላል። ቀሳው ለታመመው በሽተኛ ውሃ የሄደበት እቃ ካለ አይመጣም። ለማስታመም ራሱ ብዙ ጊዜ እኛ እናቶቻችን አያቶቻችን ናቸው ለዚህ ፈቃደኛ ሆነው ያው፣ በሞትም ልሞት ነው መገመት ትችላለህ። አንድ ሰው ያስታምማል ያንን በሽተኛ እና ምንም አይነት ንክኪ እንዳይኖር እንግዲህ፣ ቢኖር እንኳን መቼም የሰው ልጅ ጣውረዱ ብዙ ነው፣ ለመገደብ ከፍተኛ ጥረት ያደርጋሉ። እና ይቺ ቀሳ የምትለው አስትራክቸር እስከ ቅርብ ነበረች ልጁ አሁንም ድረስ ራሱ በአንድ አካባቢ ስትሄድ እንደው ነጠል ብላ ብዙም በመልኳም በይዘቷ ማታምር ቤት ሲያው ምን ይችን ቀሳ የመሰለች ቤት ሰርቶ እያሉ አስተያየት ሲሰጡ ይሰማል። አድማጮች፣ ከዶክተር ተፈሪ አባተ ጋር ያደረግነው ውይይት ሰፋ ያለ ነው። ቀሪውን ውይይታችንን ጨምሮ ሙሉ ቃለምልልሳችንን በድረ ገጻችን እና በፌስቡክ ገጻችን ላይ እናኖራለን። ለአሁኑም እንግዳይን ዶክተር ተፈሪ አባተን ለጊዜያቸው አመሰግናለሁ። ዜርስት ነው።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 ጎረቤቶች ናቸው። ባልደረቦች ናቸው። አንዱ ሰው የሌሎችን ህይወት እንዴት ሊለውጥ እንደሚችል የሚያሳዩ ጓደኞች ናቸው። የጤና ሰራተኞች፣ አስተማሪዎች፣ ተማሪዎች፣ ባለሱቆች፣ የማህበረሰብ ተሟጋቾች፣ የሃይማኖት መሪዎች፣ አርቲስቶች፣ በአካባቢው ያሉ በጎ ፈቃደኞች ናቸው። ምርጫውን እንዴት ማሳወቅ ይችላሉ? ምርጫውን እንዴት ማሳወቅ ይችላሉ? የመረጡትን ሰው ወደ ማህበራዊ ገጽ ወይም ቪኦኤ ሊደርስ at voanews.com VOALEADERS at voanews.com ይግቡና ያስፍሩ። የመረጡትን ሰው በማህበረሰቡ ውስጥ ፈጽሟል የሚሉትን ተግባር ያጫውቱን። ስሙን፣ የስልክ ቁጥሮን፣ የኢሜል አድራሻውን ይላኩልን። የቪኦኤ ሪፖርተር ይደውልልታል፣ ያገኘዎታል። በዚህ ሁሉ ውስጥ ሁላችንም አብረንን የአሜሪካ ድምጽ ራዲዮ የአማርኛው ቋንቋ አገልግሎት በ22 በ25 ና በ31 ሜትር ባንዶች በአጭር ሞገድ ና እንዲሁም በናይል ሳት በየቀኑ ከሚስ ሶስት ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንድ ሰዓት ፕሮግራም እዚህ ላይ ያበቃ። አስተናጋጃችሁ አሉላ ከበደ ከበደነኝ ከአቀናባሪያችን ብርሃን ኃይሉ ና ከዋና አዘጋጇ ትዝታ በላቸው እንዲሁም ከተቀሩ ባልደረቦቻችን ጋር በዚሁ እንሰናበታለን። ነገ አርብ ከሚስ ሶስት ሰዓት ላይ ከልዩ ልዩ ፕሮግራሞቻችን ጋር እንመለሳለን። አሁን የትግርኛው ስርጭት ይቀጥላል። በኔ በኩል ሰላም፣ ደህና አደሩ።